ትንቢተ ሕዝቅኤል ምዕራፍ ሃያ አምስት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ የሰው ልጅ ሆይ ፊትህን ወደ አሞን ልጆች አቅንተህ ትንቢት ተናገርባቸው ለአሞንም ልጆች እንዲህ በል የጌታን የእግዚአብሔርን ቃል ስሙ ጌታ እግዚአብሔር እንዲህ ይላል መቅደሴ በረከሰ ጊዜ የእስራኤልም ምድር ባድማ በሆነች ጊዜ የይሁዳም ቤት በተማረኩ ጊዜ ስለ እነርሱ እሰይ ብለሃልና ስለዚህ እነሆ ርስት አድርጌ ለምሥራቅ ልጆች አሳልፌ እሰጥሃለሁ። እነርሱም በአንተ ውስጥ ይሰፍራሉ፣ ማደሪያዎቻቸውንም በአንተ ዘንድ ይሠራሉ፣ ፍሬህን ይበላሉ፣ ወተትህንም ይጠጣሉ። የአሞንን ከተማ ለግመሎች ማሰማሪያ፣ የአሞንንም ልጆች ለመንጋ መመሰጊያ አደርጋለሁ። እኔም እግዚአብሔር እንደ ሆንሁ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላልና በእጅህ አጨብጭበሃልና በእግርህም አሸብሽበሃልና በእስራኤልም ምድር ላይ በነፍስህ ንቀት ሁሉ ደስ ብሎሃልና፣ ስለዚህ እነሆ እጄን ዘርግቼብሃለሁ፣ ለአሕዛብም አስበዘብዝሃለሁ፣ ከአሕዛብም ለይቼ እቈርጥሃለሁ፣ ከአገሮችም አጠፋሃለሁ፣ እፈጅህማለሁ። እኔም እግዚአብሔር እንደ ሆንሁ ታውቃለህ። ጌታ እግዚአብሔር እንዲህ ይላል፣ ሞዓብና ሴይር እነሆ የይሁዳ ቤት እንደ አሕዛብ ሁሉ ነው ብለዋልና፣ ስለዚህ እነሆ የሞዓብን ጫንቃ ከከተሞቹ በዳርቻው ካሉት የምድር ትምክሕት ከሆኑት ከተሞች ከቤት ከቤትየሺሞት ከበዓል ሚሆን ከቂርያታይም ከአሞን ልጆች ጋር ለምሥራቅ ልጆች እከፍታለሁ። የአሞን ልጆች ባሕዛብ መካከል ከእንግዲህ ወዲህ እንዳይታሰቡ ርስት አድርጌ እሰጣቸዋለሁ። በሞዓብም ላይ ፍርድን አደርጋለሁ። እኔም እግዚአብሔር እንደ ሆንሁ ያውቃሉ። ጌታ እግዚአብሔር እንዲህ ይላል ኤዶምያስ በይሁዳ ቤት ላይ በቀል አድርጎአልና ቂም ይዞአልና ብድራትንም አስከፍሎአልና፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፤ እጄን በኤዶምያስ ላይ እዘረጋለሁ፣ ከእርሷም ዘንድ ሰውንና እንስሳን አጠፋለሁ። ከቴማንም ጀምሮ ባድማ አደርጋታለሁ፣ እስከ ድዳንም ድረስ በሰይፍ ይወድቃሉ። በሕዝቤ በእስራኤል እጅ ኤዶምያስን እበቀላለሁ እንደ እና እንደ ማዕቴም መጠን በኤዶሚያስ ያደርጋሉ፣ በቀሌንም ያውቃሉ ይላል ጌታ እግዚአብሔር። ጌታ እግዚአብሔር እንዲህ ይላል ፊልስጤማውያን በቀልን አድርገዋልና በዘወትርም ጠላትነት ያጠፉ ዘንድ በነፍሳቸው ንቀት ተበቅለዋልና፣ ስለዚህ ጌታ እግዚአብሔር እንዲህ ይላል እነሆ እጄን በፊልስጤማውያን ላይ ይዘረጋለሁ፣ ከሊታውያንንም እቈርጣለሁ፣ የባሕሩንም ዳር ቅሬታ አጠፋለሁ በመዓት መቅሰፍትም ታላቅ በቀል አደርግባቸዋለሁ። በቀሌንም በላያቸው ባደረግሁ ጊዜ እኔ እግዚአብሔር እንደ ሆንሁ ያውቃሉ።